The voice of a ጠቅላይ ሚኒስትር አብይ አህመድ እያካሄዱ ያለው ለውጥ ከፍጥነትም ሆነ ከይዘት አንጻር የሚደነቅ መሆኑን ዩናይትድ ስቴትስ አስታወቀች። ለእነዚህ የለውጥ እርምጃዎች መሳካት ሀገራቸው በአጋርነት መስራት እንደምትፈልግም በኢትዮጵያ የአሜሪካ ቃል አቀባይ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም ከአንድ ሳምንት በኋላ ወደ ዋሽንግተን ያመራሉ። በዚያም ጉብኝት መልካሙን እንመኝላቸዋለን ያሉት ቃል አቀባዩን ኒኮለስ ባርኔት ከዩናይትድ ስቴትስ ባለስልጣናት ጋር የሚደረግ ውይይት ስለመኖሩ ግን አልጠቀሱም። የኢትዮጵያ የውጭ ጉዳይ ሚኒስቴር ከሳምንታት በፊት በሰጠው መግለጫ የጠቅላይ ሚኒስትሩ የአሜሪካ ጉዞ ዓላማ በውጭ ከሚኖሩ ኢትዮጵያውያን ጋር መወያየት ብቻ መሆኑን ጠቁሞ ነበር። ዩናይትድ ስቴትስ ከጠቅላይ ሚኒስትሩ ጋር ነች። ወደ ኃላፊነት በመጡ በጥቂት ወራት ውስጥ በርካታ እርምጃዎችን የወሰዱት በተለያየ ጎራ በተሰለፉ ኢትዮጵያውያን ሳይቀር ይሁንታን ያገኙት፣ እምነትን ያተረፉት መሪ ከወዳጅ ሀገራትም ሙገሳ እየተቸራቸው ይገኛል። ከነዚህ ወዳጅ ሀገራት አንዷ የሆነችው ዩናይትድ ስቴትስ ለጠቅላይ ሚኒስትር ዶክተር አብይ አህመድና ለለውጥ እርምጃዎቻቸው ያላትን ድጋፍና አድናቆት በአደባባይ እየገለጸች ነው። ዩናይትድ ስቴትስና ኢትዮጵያ በሰብአዊ መብትና በዲሞክራሲ ጉዳዮች ላይ በተመካከሩበትና ና ትናንት በውጭ ጉዳይ ሚኒስቴር በተካሄደው መድረክም ይሄው ድጋፍና አድናቆት ተንጸባርቋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር በዚሁ መድረክ መክፈቻ ላይ ሲናገሩ የጠቅላይ ሚኒስትር ዶክተር አብይ አህመድን የመጀመሪያ መቶ ቀናት ክንውኖች አወድሰዋል። ጠቅላይ ሚኒስትሩ በመጀመሪያዎቹ መቶ ቀናት አስደናቂ ጠንካራ ግልጽና ቀጥተኛ ንግግሮችን አድርገዋል። መንግስትም ሰብአዊ መብትን እንዲያከብር አሳታፊ የሆነ የፖለቲካ ምህዳርም እንዲፈጥር የሚያስችል አመራር ሰጥተዋል ነው ያሉት አምባሳደሩ። ይህንኑ መነሻ በማድረግ በስልክ ያነጋገርኳቸው በአዲስ አበባ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት በጠቅላይ ሚኒስትር አብይ እየተካሄደ ያለው ለውጥ ከፍጥነትም ከይዘትም አንጻር የሚደነቅ ነው ብለዋል። አምባሳደሩም እንዳሉት ጠቅላይ ሚኒስትሩ እያካሄዱት ባለው ለውጥ በፍጥነቱም ሆነ በይዘቱ ተደንቀናል። ዛሬ በዲሞክራሲ በሰብዓዊ መብቶችና በመልካም አስተዳደር ላይ በተካሄደው የጋራ መድረክ ስለ ኢትዮጵያ መንግሥት ዕቅድ የበለጠ ለመረዳትና እንዴት እንደምንደግፋቸው ለማወቅ ጉጉቱ ነበረን። ኢትዮጵያ በፈጣንና አጠቃላይ ለውጥና መሻሻል ውስጥ መሆኗን የአሜሪካው አምባሳደር በትናንቱ ንግግራቸው ጠቅሰዋል። እነዚህ መሻሻሎች ደግሞ በፖለቲካዊ አስተዳደርና በሰባዊ መብት አያያዝ ላይ የታዩትን እንደሚጨምሩ ጠቁመዋል። የዩናይትድ ስቴትስን ድጋፍና ይሁንታ ያገኙት የለውጥ እርምጃዎች የትኞቹ እንደሆኑ የጠየኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔትም የተወሰኑትን ዘርዝረዋል። ይሄ ነገር ጊዜ ይወስዳል። ነገር ግን በመንግሥቱ አነጋገር ላይ ያለው ለውጥ ሰብአዊ መብቶችን ለማክበር፣ የፖለቲካ አሳታፊነትን ለመፍጠር፣ ስለ አንድነት ለመወያየትና በፖለቲካ ሂደቶች የበለጠ ተሳትፎ እንዲኖር የተሰጠው ትኩረት ይገኝበታል። ይሄ ከኤርትራ ጋር ሰላም ለማምጣት የተደረገውን ጥረትም ይጨምራል። ሰፊና አሳታፊ ዕድገት ለማምጣት ለኢኮኖሚ ማሻሻያዎች የተሰጠውም ትኩረት እንደዚሁ ነው። እና አሁን የተለያዩ አማራጭ ዝርዝሮች አሉ። እንዴት እንደሚቀጥሉባቸው ለማየት እንጠብቃለን። በጠቅላይ ሚኒስትሩ የተጀመሩ የለውጥ እርምጃዎችን ከማሳካት አንጻር ፈተናዎች ሊኖሩ እንደሚችሉም የዩናይትድ ስቴትስ እምነት ነው። የወዳጅ መንግሥታት ድጋፍ የሚያስፈልገውም በተለይ ከዚህ አንጻር ነው ብለዋል አምባሳደር ሬነር ትናንት ሲናገሩ። የኤምባሲው ቃል አቀባይ ኒኮላስ ባርኔትም ይሄንኑ ሐሳብ ያብራራሉ። ዲሞክራሲ ጠንካራ ሥራ ይጠይቃል። ይሄ ከዚህ በፊት በአደባባይ የተናገርነው ነው። ይህ ሂደት እንዲሳካ የሁሉንም ኢትዮጵያውያን ጥረት ይጠይቃል። ሁሉም የበኩሉን ሚና መጫወት አለበት። በኢትዮጵያ ፍትሕ ሲስተም ሁሉም ኃላፊነቱን መወጣት ይኖርበታል። በጠቅላይ ሚኒስትር አብይና በአስተዳደራቸው የተቀመጡ የለውጥ እርምጃዎች የተለጠጡ ቢሆኑም የሚሳኩ ናቸው። ቁርጠኝነትና ጥረት ግን ይጠይቃሉ። የዛሬ የመድረክ ዓላማም በእነዚህ የለውጥ እርምጃዎች ላይ መወያየትና ስኬታማ በሚሆኑበት መንገድ ላይ ዩናይትድ ስቴትስ እንዴት ከኢትዮጵያ ጋር በአጋርነት መሥራት እንደምትችል መነጋገር ነበር። ከዚህ አንጻር በጋራ መሥራት በምንችልባቸው በጣም ተጨባጭ መንገዶች ላይ ያተኮረና እጅግ ግልጽና ገንቢ ውይይት ነበረን። የሁለቱ ሀገራት የምክክር መድረክ የተካሄደው ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድ ሳምንት በኋላ ወደ ዩናይትድ ስቴትስ እንደሚጓዙ እየተጠበቀ ባለበት ሰዓት ነው። የጠቅላይ ሚኒስትሩ ጉዞ ዓላማ በዚያ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር መወያየት እንደሆነ ቀደም ሲል ተገልጿል። ከዩናይትድ ስቴትስ ባለስልጣናት ጋር ይገናኙ እንደሆነ የጠየቅኳቸው ቃል አቀባዩ ኒኮላስ ባርኔትም ቀጥተኛ ምላሽ አልሰጡም። ኢትዮጵያን ለጠቅላይ ሚኒስትር አብይ ጉብኝት የተያዘውን መርሃ ግብር ለኢትዮጵያ መንግሥት ተወዋለሁ። ነገር ግን ያንን ጉብኝት እንጠብቃለን፣ መልካሙንም እንመኝላቸዋለን። ምን ዐይነት የውይይት ፕሮግራም እንደሚኖር ለማየትም እንጠብቃለን። ከሁለት ሳምንታት በፊት መግለጫ የሰጡት የኢትዮጵያ የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኑ የጠቅላይ ሚኒስትሩ ጉዞ ዓላማ አንድ ብቻ መሆኑን ነበር ያብራሩት። ስልጣን ላይ ያለ ጠቅላይ ሚኒስትር ለመጀመሪያ ጊዜ የዲያስፖራውን ለማወያየት በውጭ የሚኖሩ ኢትዮጵያውያን ትውልድ ኢትዮጵያውያንን ለማወያየት እቅድ ይዞ ሲሄድ ለዚህ ስራ ብቻ ሲሄድ የመጀመሪያው ዝግጅት ከመሆኑ አንጻር ልዩ ያደርገዋል። በዚህ ፕሮግራም ላይ ግንቡን እናፍርስ ድልድዩንም እንገንባ በሚል መሪ ቃር የተዘጋጀ ፕሮግራም ነው። የጠቅላይ ሚኒስትሩን የጉዞ መርሃ ግብር በተመለከተ ከዚህ መግለጫ በኋላ የተለወጠ ነገር ስለመኖሩና ከዩናይትድ ስቴትስ ባለስልጣናት ጋር ስለመገናኘታቸው አዲስ የወጣ መረጃ የለም። በትናንቱ የምክክር መድረክ ላይ በዩናይትድ ስቴትስ በኩል ከአምባሳደር ሬይነር በተጨማሪ ከዋሽንግተን የመጡት በውጭ ጉዳይ መስሪያ ቤት የዲሞክራሲና የሰብአዊ መብት ቢሮ ረዳት የውጭ ጉዳይ ሚኒስትር ስኮት ቡስቢ እንዲሁም ሌሎች ባልደረቦቻቸው ተገኝተዋል። በኢትዮጵያ በኩል ደግሞ የውጭ ጉዳይ ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱና ሌሎች የስራ ኃላፊዎች ተሳታፊ ነበሩ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ